ብዙሃን መገናኛዎች ፖፕ ፍራንስ እዚህ መድረስ አንደኛ የመንፈስ ቅዱስ ጉብኝት ነው ብሎ ያሉ። ብዙዎቹ እንደዚህ ነው የሚሉት እንደውም እስካሁን ከሚገርመው ካሉት የካቶሊክ ጳጳሳት ወይም ሊቀነ ጳጳሳት ውስጥ እንደሳቸው ከፍተኛ ክብር ያገኘ ሰው የለም። ምክንያቱም እዚህ አከራካሪ የነበረው የአንድ አይነት ተመሳሳይ ጾታ ጋብቻን እሳቸው በግልጽ እኔ ማነኝና ነው ሰው ላይ የምፈርደው በሚል አንድ ጊዜ በተናገሩት እዚህ እያነሱ ሲነጋገሩ ነበረ። ምናልባት በነሱ በኩል ተቃውሞ ይነሳባቸዋል ተብሎ ነበረ ሲፈራ የነበረው። ሌላው ደግሞ ይሄ የማስወረድ ወይም አፖርሽን የሚሉትን ነገር እዛ ላይ ካቶሊካዊት ቤተክርስቲያን አትስማማ፣ ምናልባትም እዚህ ትንሽ ተቃውሞ ይነሳባቸዋል ተብሎ ሲታሰብ ነበረ። ሌላው ደግሞ ከእስራኤል ጋር ለረዥም ጊዜ የነበራት የካቶሊካዊት ቤተክርስቲያን ተቃውሞ ማለት ያው ከክርስቶስ መሰቀል ጋር ለይሁዳዎች የሚሰጠው አስተያየት ወይንም ደግሞ ያለው አመለካከት ጥሩ ያለመሆኑን ይህ ግን በሳቸው ዘመን በዛ አይነት መልክ ያለመታየቱን ለምሳሌ ሚዲያዎቹ ከእስራኤል የእምነት ተወካይ ከፕሮቴስታንት ወይንም ደግሞ ከወንጌላውያን ከሚባሉት የእምነት ተወካይ ከተለያዩ አካላት እያነጋገሩ ሁሉም ስለሳቸው ጥሩ ነገር ነበረ የሚናገር የነበረው እና በተለይ ደግሞ አሜሪካ ውስጥ በጣም ያጎሉት ምንድን ነው ከሀምሳ አመት በላይ የዩናይትድ ስቴትስ እና የኩባ ግንኙነት ሻክሮ ነበረ። እነሱን ለማስታረቅ ያደረጉትን ሚና ነበረ በጣም ያጎሉት እና የዩናይትድ ስቴትስ የቁርጥ ጊዜ ወዳጅ እንደሆኑም አይነት ነበረ። እንግዲህ ዩናይትድ ስቴትስ እንደሚታወቀው አብዛኛው ህዝቧ ፕሮቴስታንት ወይንም ደግሞ የወንጌላውያን ተከታዮች ናቸው፣ ካቶሊክ አይደሉም። ብዙ መሪዎች የካቶሊካዊት ቤተክርስቲያንን ይደግፋሉ። እንደውም ኮሚኒስትን ለመጣል ካቶሊካዊት ቤተክርስቲያን ከፍተኛ አስተዋጽኦ ስታደርግ እንደነበረ ሁሉ ይህንን እያነሱ ሲነጋገሩ ነበረ ያደረጉት የሚያደርጉትን ተግባር ተከትሎ እየተወደሱ ናቸው ነው የምትለው? አው እየተወደሱ ናቸው። እንዲሁም የፕሬዚዳንት ኦባማ አጋርም ናቸው ይባላል። አጋርነታቸው በምንድን ነው? የሀብት ልዩነት፣ በሀብታም እና በድሃ መካከል ያለው የሀብት ልዩነት የሆነ መፍትሄ ሊበጅለት ይገባል ይላሉ። ኦባማ ብዙውን ጊዜ በንግግራቸው ላይ ስለ አየር ጸባይ ለውጥ በጣም ተጨንቀው ይናገራሉ። መፍትሄ እንዲመጣ ይናገራሉ። ብዙውን ጊዜ ኦባማ ስለ አለም ሰላም ይናገራሉ። ብዙውን ጊዜ ኦባማ እነ እነዚህና የመሳሰሉ ነገሮች እሳቸው ከሚደግፉት ሀሳብ ጋር ስለሆነ የኦባማ በጣም ደጋፊ ናቸው ተብሎ ይወራላቸዋል። እንግዲህ አሁን የተባበሩ መንግስታት ዓመታዊ ስብሰባ ተነገ ወዲያ ዓርብ ዕለት ይካሄዳል። ወደ ሁለት መቶ የሚጠጉ የተለያዩ ሀገር ከፍተኛ መሪዎች ይገኛሉ። ለእነሱ ጸጥታ እንኳን የተመደቡት ሰባት ሺህ ፖሊሶች ናቸው። ለእኚህ ጳጳስ ግን የተመደቡ ፖሊሶች አስር ሺህ ፖሊሶች ናቸው። እንግዲህ የሶስት ሺህ ፖሊስ ልዩነት አለ ማለት ነው እና ለእሳቸው የተሰጠው ከፍተኛ ክብር መሆኑ ነው። ሌላ አዜብ እሳቸው በሚመጡበት ጊዜ የሚደረገው አቀባበል አንድሪው በሚባል ከዋሽንግተን ዲሲ ወጣ ብሎ ባለው ወታደራዊ የአውሮፕላን ጣቢያ በልዩ ወታደራዊ ጀት ነው የሚመጡት እና በጣም በዓለም ላይ ዩናይትድ ስቴትስ ከፍተኛ አክብሮት ሰጥታ ከምትቀበላቸው እንደውም የመጀመሪያው ሰው ናቸው ይባላሉ። እንደገና ፕሬዚዳንት ኦባማ ናቸው ሄደው ለክብራቸው ሲሉ እስከነ ባለቤታቸው ሚሼል ኦባማ ጋር ሆነው ነው አቀባበል የሚያደርጉላቸው። ያ ብቻም አይደለም፣ በዩናይትድ ስቴትስ ፓርላማ ላይ ተገኝቶ ለህዝብ የህዝብ ተወካዮች ንግግር ያደርጋሉ። ያም ብቻም አይደለም። የተባበሩ መንግስታት ተነጎዲያ በሚከፈትበት ጊዜ ጠቅላላው ጉባኤ ላይ ጸሐፊው ባንኪሙን ንግግር ካደረጉ በኋላ ከፍተኛው እንግዳ ንግግር የሚያደርጉት እሳቸው ናቸውና፣ እንደው ምን ልበልሽ፣ ሳር ቅጠሉ ሁሉ ስለእሳቸው ነው የሚያወራው። አንዳንዶቹ በእርግጥ ምን ይላሉ፣ እሱ ክርስቶስ ነው እንደ የእሱ መምጣት ይህንን ያህል የሚሉትም አልጠፉም። ግን አብዛኛው ሰው ለእሳቸው በጣም ቀና አመለካከት አለው። እንግዲህ እንደተናገርኩት ይህ አንድ አይነት ጋብቻ ወይንም ተመሳሳይ ጋብቻ የሚፈጽሙት ላይ ጠንከር ያለ አቋም የላቸውም። በእነሱ በኩል ይገጥማል የተባለ ተቃውሞ የለም። ይሄ አቦርሽን ላይ ነው ብቻ የሚፈራው። ግን ከዛ ይልቅ በጣም የጎላው ነገር አሜሪካና ኩባን ያስታረቁ ታላቅ መሪነታቸው ነው። በጣም ሚዲያዎችም ያጎሉት ማለት ይቻል። አዜብ፣ አመሰግናለሁ። ከዋሽንግተን ዲሲ መክብብ ሸዋ፣ ለሰጠህን ማብራሪያ እኔም በጣም አመሰግናለሁ።